የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ተመልካች ጉባኤ ዛሬ ፓሪስ ላይ ተከፍቷል። ከዚህ ጉባኤ ምን ይጠበቃል? አቶ አየለ በሁለት ሺ አስራ አንድ ፈረንጆቹ አቆጣጠር ደርባን ላይ በሁለት ሺ አስራ አምስት እንዲጠናቀቅ የተጀመረ ስራ ነበረ ያም ሀገራት በጋራ ሊስማሙበትና ሊተገብሩት የሚገባ ሰነድ ተዘጋጅቶ በአባል ሀገሮች ውይይት በየደረጃው ተደርጎበት አሁን ውሳኔ ያገኛል ተብሎ ቀነ ቀጠሮ የተቆረጠው ለዛሬ ለተጀመረው ስብሰባ ስለሆነ ከሌሎቹ ዓመታት የተለየና የሚጠበቅ ነገር እንዲኖር አድርጎታል። እንግዲህ አቶ አየለ አንተም እንደገለጽከው ይህ ጉባኤ በዓለም አቀፍ ደረጃ ሲካሄድ የመጀመሪያው አይደለም። አንተም በርካታዎቹ ጉባኤዎች ላይ ተሳትፈሃል። እዚህ ጋር ከመደረሱ በፊት የተለያዩ ስምምነቶች ሲደረሱ ቆይተዋልና ምናልባት በጉባኤው ማጠቃለያ ተጨባጭ ውጤት ይገኛል ብሎ መጠበቅ ይቻላል ወይ? እንግዲህ ተስፋ ማድረግ ጥሩ ነው። ይሄ ሲጀመር የነበረው የሳይንስ ሚና እያነሰ የፖለቲካ እና የኢኮኖሚ ጉዳይ እየጎላ የመጣበት የድርድር ሂደት ነው። እንግዲህ እንደ ምሳሌ የምንወስደው ብዙዎች ብዙ ጠብቀው የተጠበቀውን ያህል ያለው ነው የኮፐንሃገኑ ስብሰባ ነው። ሆኖም ግን እንደ ታሪክ ደግሞ የምንፈልጋት ዓለም እስከምን ድረስ ትሞቅ የሚለውን በቁጥር የገለጽንበት ወቅት ስለሆነ ያቺ ሁለት ዲግሪ ሴንቲግሬድ አፍሪካ ከዛም ማነት አለባት በብዙ ምክንያቶች የምትለውን ነገር ትርጉም የሰጠ ነው። በቁጥር የገለጽንበት ነበር። ከዚያም ባሻገር ይሄ የሚቀርበው ሰነድ በጣም ለመረዳት እንኳን በማያስችል መልኩ ብዙ ቮሊዩም ወይም መጠን ያለው ነበረ። እንግዲህ ከአራት ወር ከአምስት ወር በፊት ሰማንያ ስድስት ገጽ የነበረው ሀያ ገጽ ሆኖ ነው የቀረው። የተለያዩ ወገኖች የተለያየ ትርጉም ሊሰጡ ይችላል። ቴክስቱ ባነሰ ቁጥር ለተሳሳተ አተረጓጓም ይዳርጋል። ደግሞ ሌሎች ወገኖች አይ ቶሎ ለመረዳትና ውሳኔም ላይ ለመድረስ ያስችላል የሚል አረዳዳል እና እኔ ወደ ኋላ የወሰድኩሽ ያሉትን ዴቨሎፕመንቶችና የተማር ናቸው ትምህርቶች፣ ምን ይመስላሉ የሚለውን እና በአጠቃላይ ግን ዛሬ የተጀመረው ስብሰባ ወደ ሰብስታንቲቭ ኢሹስ የምንለው ነገር ውስጥ እንገባለን። በሂደት ሀገራት የተረዱበትን ሁኔታም የምንመለከትበት አንድ ነገር አለ። ከዚያም ባሻገር ደግሞ የክላይሜት ፋይናንስ ጉዳይ አለ እና ሲጠቃለል ግን ሁለት ነገሮች ነው እኔ ባለኝ መረዳት ከፓሪሱ ስብሰባ የምጠብቀው። አንደኛ ይሄ ሁለት ዲግሪ ሴንቲግሬድ እንዴት ነው እውነት ልናደርገው ምንችለው የሚለውን የሚጠቁም አቅጣጫ ይመልሳል። ሁለተኛው ደግሞ ሀገራት ከታች ወደ ላይ ለዚህ ለአየር ንብረት ለውጥ አስተዋጽኦ እንዲያደርጉ በፈቃደኛነት የሰጡት ቁጥር አለ። ያ ቁጥር ትርጉም ሊኖረው የሚችለው እነዛን የታሰቡ ነገሮችን ለማስፈጸም ገንዘብ ካለ፣ ያ ገንዘብ ደግሞ በኮፐንሀገን አኮርድም ላይ የተጠቀሰው የመቶ ቢሊዮን ከሀያ ሀያ ጀምሮ ገንዘብ ሁኔታ ከየት ነው የሚመጣው? አሁን ከአንተ ያገላለጸ የተረዳውት አቶ አየለ፣ አሁንም ውይይቱ ይቀጥላል እንጂ ይሄ ነው የሚባል የሚቋጭ ነገር አይኖርም ነው? በግሌ ሀሳብ እንድሰጥ ካልችል ይሄ የመጨረሻው ነው ብዬ አላስብም። ምክንያቱም ብዙ ያልተብራሩና ያልተፍታቱ ነገሮች እንደውም በአዲስ መልክ ጥያቄ እያስነሱ ያሉት አሁን ቀደም ሲል ወደ አየር ብዙ ካርቦን ዳይኦክሳይድ ለቀው ዛሬ በሚገኙ ሀገራት በታሪካዊ ኃላፊነታቸው አንፃር የታዳጊ ሀገሮችን መደገፍ የሚለው ራሱ መርህ ነው። ይሄ መርህ በአስራ ዘጠኝ ዘጠና ሁለት የተስማሙበት ነው። ግን አሁን ሀገራት በሁለት ተከፍለዋል ማለት ይቻላል። ይሄ እንዳለ ዶግማ ሆኖ ባለበት ነው መሄድ ያለበት ይላሉ ታዳጊ ሀገሮች። ሌላ ቡድን ደግሞ አይ ዓለምማ ዛሬ ተቀይራለች፣ ስለዚህ የነበረውን ኢሚሽን ብቻ ሳይሆን አሁን እየሆነ ያለውንም ከግምት አስገብተን ነው መወያየት አለብን የሚል ይህም ያልበሰለ ጉዳይ ነው እና የፓሪሱ ጉባኤ እንደው የመጨረሻው ነው ብዬ አላስብም ግን የተሻሉ መረዳቶች ይኖራሉ። ምናልባት በሁለቱም ወገን ከበፊት ልምድ ተወስዶ ሀገራት ወደ ሰፊ ሆነው የሚመጡበት ሁኔታ ይኖራል ብዬ በግሌ ተስፋ አደርጋለሁ። አቶ አየለ ከበደ የአካባቢ ጥበቃ ተቆርቋሪ፣ አመሰግናለሁ።